ትኩረት በአፍሪካ። 27ኛው የአፍሪቃና የፈረንሳይ ጉባኤ ዛሬ በማሊ መዲና ባማኮ ተጠናቀቀ። የዘንድሮው ጉባኤ የተካሄደው ሰላምና ጸጥታ በሚል ርዕስ ስር ነበር። እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1973 ዓ ም ወዲህ በየሁለት ዓመቱ በሚደረገው በዚሁ ጉባኤ ላይ ከሰላሳ የሚበልጡ የአፍሪቃ መንግስታት መሪዎች ከፈረንሳይ ፕሬዚደንት ፍሮንሷ ኦላንድ ጋር በጸረ ሽብር ትግሉ ዴሞክራሲያዊ ስርዓትን በማጠናከርና ፍልሰትን በመሳሰሉ ሌሎች በርካታ ጉዳዮች ላይ ሰፋ ያለ ምክክር አካሂደዋል። በጠቅላላ ወደ ሶስት ሺህ ተሳታፊዎች የተካፈሉበት የዘንድሮው የአፍሪቃና የፈረንሳይ ጉባኤ የመጀመሪያው የስልጣን ዘመናቸው የፊታችን ሚያዝያ ለሚያበቃውና ለሁለተኛ ጊዜ ለማይወዳደሩት የፈረንሳይ ፕሬዝደንት ፍራንሷ ኦሎንድ የመጨረሻቸው ነበር። ፍራንሷ ኦሎንድ የሚመሩት የፈረንሳይ መንግስት የተከተለው የውጭ ጉዳይ ፖሊሲ ሀያ ሰባተኛውን የአፍሪቃና የፈረንሳይ ጉባኤ ባስተናገደችው ማሊ ውስጥ ወሳኝ ሚና ተጫውቷል። በስልጣን ዘመናቸው ከአፍሪቃ ጋር ስለነበረው ግንኙነት መለስ ብለው እንዲመለከቱ ጉባኤው መልካም አጋጣሚ እንደፈጠረላቸው ያመለከቱት ፍራንሷ ኦላንድ የአፍሪቃ ፖሊሲያቸው በፖለቲካ ህይወታቸው ውስጥ ትልቅ ትርጓሜ መያዙን ገልጸዋል። እንደ ጎርጎሪዮሳውያኑ የዘመን ቀመር ጥር 2013 ዓ ም ላይ ፈረንሳይ በሰሜናዊ ማሊ ይንቀሳቀሱ በነበሩትና በማዕከላዊ መንግስት ላይ ስጋት በደቀኑት ጽንፈኞቹ ሙስሊሞች አንጻር የሚታገል ሰርቫል የሚል መጠሪያ በያዘ አንድ ግብረ ኃይል አማካኝነት በማሊ ወታደራዊ ዘመቻ አካሂዳለች። ከዚያም በመፈንቅለ መንግስት ሰበብ በእርስ በርስ ጦርነት አፋፍ ላይ ትገኝ በነበረችው የማዕከላዊ አፍሪቃ ሬፓብሊክ እንደ ጎርጎሪዮሳውያኑ የዘመን ቀመር ታኅሳስ 2013 ዓ ም ሳንጋሪ የተባለውን የጦር ቡድን ማሰማራቷ የሚታወስ ነው። ፈረንሳይ ሽብርተኝነትን ለመታገል በጀመረችው ጥረቷ መሰረትም በመዲናዋ ፓሪስ በ2013 ዓ ምት ከተካሄደው የአፍሪቃውያኑና ፈረንሳይ ጉባኤ ወዲህ በየአመቱ ከ20 ሺ ለሚበልጡ አፍሪቃውያን ወታደሮች ስልጠና ሰጥታለች። ካሁን ጀምሮ እስከ ጎርጎሪዮሳዊው 2020 ዓ ምትም በየአመቱ የሚሰለጥኑትን አፍሪቃውያን ወታደሮች ቁጥር ወደ 25 ሺህ ከፍ ለማድረግ እቅድ ይዛለች። ፈረንሳይ በአፍሪካ የተከተለችውን ፖሊሲ በተመለከተ ጎርጎሪዮሳዊው 2013 ዓመተ ምህረት ለፕሬዚደንት ፍራንሷ ኦሎንድ ወሳኝ መሆኑን የጋቦን ተወላጁ የፖለቲካ ተንታኝ ጆናታን እንዱ ቶሜይ ለዶይቸቬለ በሰጡት ቃለ ምልልስ ላይ አረጋግጠዋል። ፍራንሷ ኦላንድ ማሊን ጽንፈኞቹ ሙስሊሞች ከደቀኑት አደጋ ብቻ ሳይሆን የተከላከሉት ሀገሪቱ እንዳትፈራረስም ከፍተኛ ሚና ተጫውተዋል። በማዕከላዊ አፍሪካ ሪፓብሊክም የሙስሊሞቹ የሴሌካ አማጽያን በአንጻራቸው የሚዋጉት ጸረ ባላካ ሚሊሻዎችና ሌሎች ፖለቲካዊና ወታደራዊ ቡድኖች በሰፊው ይንቀሳቀሱ በነበረበት ጊዜ ፈረንሳይ ወታደሮቿን በማሰማራት ሀገሪቱ ከሞላ ጎደል እንድትረጋጋ አስተዋጽኦ አድርገዋል። መንበሩን ፓሪስ ያደረገው የፈረንሳይ ብሔራዊ የፖለቲካ ጥናት ምርምር ተቋም ተንታኝ ሮሎ ማርሻልን የመሳሰሉ ተንታኞች ግን ይህንኑ የጆናታን እንዱ ቱሜ አስተያየት በፍጹም አይጋሩትም። ሮሎ ማርሻል ወታደራዊ ጣልቃ ገብነትን በተለይ ማዕከላይ ያደረገውን የፈረንሳይ የአፍሪካ ፖሊሲን አሳሳቢ ብለውታል። የፈረንሳይ ፖለቲካ ለጸረ ሽብርተኝነት ትግሉ በተለይ በወታደራዊው ጣልቃ ገብነት እርምጃ ላይ ነበር ያተኮረው። ይህ ፖሊሲው ትክክለኛ ስለመሆን አለመሆኑ በአሁኑ ጊዜ ማንም የሚጠይቅ የለም፣ ግን ማሊን ስንመለከት ይህ ፖሊሲ አለመስራቱን እናያለን። ን መንግስት የማሊ መንግሥት መልካም አስተዳደርን እንደማይከተልና የሀገሪቱ ፕሬዝደንት ኢብራሂም ቡባክር ኬይታም በሙስና ቅሌት እንደተዘፈቁ ሮሎን ማርሻል አክለው አመልክተዋል። በበርሊን ለሚገኘው የጀርመናውያን የውጭ ፖለቲካ ማህበረሰብ በፈረንሳይ የአፍሪካ ፖሊሲ ላይ ጥናት የሚያካሄዱት ሽቴፈን ብሩነ የማሊ ፖለቲካዊ ችግር ገና መፍትሄ አላገኝም ይላሉ። እርግጥ ነው ፈረንሳውያኑ በአንድ በኩል ከቻድ ልዩ የጦር ኃይላት ጋር በማሊ ለአጭር ጊዜ ባደረጉት ትብብር ፍቱን ውጤት ማስመዝገብ ችለዋል። በሌላ በኩል ግን ማሊን በዘላቂነት የሚጠቅም ማለትም ፖለቲካዋንና ባህሏን ያላገናዘበ ስልት ሳይከተሉ ነው የቀሩት። እስ ደስ ንት እንገጋንግን ምት አይነር ላንግፍርስትግ ኦሪንትርትን ፖሊትሽን ንድ ኩልቱረለን ስትራጊ ፈረንሳዊው ፕሬዚደንት ፍራንሷ ኦሎንድ ስልጣናቸውን በተረከቡበት ጊዜ በቅኝ አገዛዙ ዘመን በፈረንሳይና በቅኝ አገዛዙ ዘመን በሀገራቸውና በአፍሪቃ በነበሩት ቅኝ ግዛቶቿ መካከል የነበረውን አይነት ግንኙነት እንደሚያበቁ እንዲሁም ስርዓተ ዴሞክራሲን እንደሚያበረታቱ ቃል ገብተው ነበር። ኦሎንድ ይህንኑ ቃላቸውን መጠበቃቸውን የጋቦኑ ፖለቲካ ተንታኝ ጆናታን እንዱ ቱሜ ዛሬ ከአምስት ዓመታት በኋላ ጠያይቀዋል። ለአፍሪካ ፍራንኮፎን በብዙዎቹ የፈረንሳይኛ ቋንቋ ተናጋሪ ሀገራት ዜጎች አስተሳሰብ መሰረት ፈረንሳይ አምባገነን በሚባሉ አፍሪካውያን ሀገራት አንጻር በዲፕሎማሲያዊውም ሆነ በፖለቲካዊው ደረጃ አንድም እርምጃ አልወሰደችም። ይህ ፍራንሷ ኦላንድ በሀገራቸውና በአፍሪቃ መካከል ያለውን ከቅኝ አገዛዝ ዘመን ወዲህ የቀጠለውን አይነቱን ግንኙነት ለማብቃት የገቡትን ቃል አለመጠበቃቸውን ነው ያመላከተው። አላፈንስ አፍሪክ በቻድ ካለፉት 25 ዓመታት ወዲህ በስልጣን ላይ የሚገኙት ፕሬዚደንት ኢድሪስ ዴቢ ባለፈው ጎርጎሪዮሳውያኑ 2013 ዓ ምህረት ድጋሚ መመረጣቸውን በመቃወም አደባባይ በወጡ የሀገራቸው ዜጎች አንጻር የኃይል እርምጃ በወሰዱበት ጊዜ ከፈረንሳይ በዚሁ እርምጃቸው አንጻር አንዳችም ጠንካራ አስተያየት አልተሰነዘረም። ፈረንሳይ በናይጄሪያ አማጺ ቡድን ቦኮ ሀራምና በምዕራብ አፍሪቃ በሚንቀሳቀሱት ጽንፈኞች አንጻር ለተጀመረው ትግልም በቻድ ጦር ላይ ጥገኛ ናት። በቀድሞዋ ቅኝ ግዛቷ ጋቦንም እንደ ጎርጎሪዮሳውያኑ የዘመን ቀመር ባለፈው 2016 ዓ ም ፕሬዚደንት አሊ ቦንጎ ኦንዲምባ ድጋሚ የተመረጡበትንና የተቃዋሚው ወገን ተጭበርብሯል ባለው ፕሬዝደንታዊ ምርጫ አንጻር ወቀሳ ባቀረበበትም ጊዜ ቢሆን ፈረንሳይ ጉዳዩን እንዳላየ በማለፍ አስተያየት ከመስጠት ተቆጥባለች። ለዚህም ጀርመናዊው የፖለቲካ ተንታኝ ሽቴፈን ብሩነ እንዳስረዱት ፈረንሳይ ከአፍሪቃ ጋር ባላት ግንኙነት ላይ ሁሌም ቢሆን የራሷን የግል ጥቅም ነው የምታስቀድመው። ጉዳዩ በቀድሞ የፈረንሳይ ፕሬዚደንት ሻርል ደጎል ዘመን ስልጣን ጀምሮ ካለው የሀገሪቱ ፖለቲካ ጋር የተያያዘ ነው። ይኸው ፖለቲካ ፈረንሳይ በማንም ላይ ጥገኛ ያልሆነች የኒኩሌር ሀያል መንግስት ናት የሚሰኘውን ሀሳብ ያጎላ ነው። ይህንንም ለማስቀጠል ዩሬኒየምን ጨምሮ ሌሎች ጥሬ አላባ ያስፈልጓታል ስለዚህ አድኖ ዩሬኒየም ካላቸው ሀገራት ጋር መልካሙን ግንኙነት መፍጠር ይገባል ባይናት።